በመጪው የኢትዮጵያ 2017 በጀት ዓመት የሚኒስትሮች ምክር ቤት የ971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር ዓመታዊ በጀት ረቂቅ ለሕዝብ ተወካዮች ምክር ቤት አቅርቧል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የበጀት ረቂቁ በቀረበበት ወቅት ለምክር ቤቱ እንዳስረዱት ካለፈው ዓመት 21 በመቶ ብልጫ እንዳለው ተናግረዋል። በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች የበጀት ጉድለቱ ከፍ ተኛ መሆኑንና ከበጀቱ አብዛኛው ድርሻም ለእዳ ክፍያ እንደሚውል በመጥቀስ በበጀቱ ውጤታማነት ላይ ጥያቄ አንስተዋል። አስተያየት እንዲሰጡን የጋበዝ ናቸው ሶስት የምጣኔ ሀብት ባለሙያዎች አቶ አብዱል መናን መሐመድ፣ ዶክተር አረጋ ሹመቴና እንዲሁም ደግሞ አቶ ፋሲል ጣሰው ናቸው። ያነጋገራቸው አስማማው አየነው ነው። ወደ ዘገባው እንሻገር። ከ20 ቀናት በኋላ ለሚጀመረው የ2017 በጀት ዓመት የፌዴራል መንግሥት የአገሪቱ አጠቃላይ በጀት 971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር አድርጎ ለሕዝብ ተወካዮች ምክር ቤት አቅርቧል። ይህም ካለፈው ዓመት በጀት የ21 በመቶ እድገት አለው። ከጠቅላላ በጀቱ ውስጥ 451 ቢሊዮን ብር ለመደበኛ ወጪዎች የተመደበ ሲሆን ለካፒታል ወጪዎች ደግሞ ከ283 ቢሊዮን ብር በላይ ተበጅቷል። በጀቱ 358.5 ቢሊዮን ብር ያልተጣራ ጉድለት እንዳለበትም የገንዘብ ሚኒስቴር አስታውቋል። በጀቱን አስመልክተው ለአሜሪካ ድምፅ አስተያየታቸውን የሰጡን የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፈው ዓመት የዋጋ ንረት ፈተና እንደነበረ አስታውሰው የአሁኑ የበጀት ጭማሪና ያለበት ጉድለት ከፍተኛ መሆን የዋጋ ንረትን የበለጠ ሊያባበስ የሚችል ነው ይላሉም አገሪቱ ኢኮኖሚ አኳያ ያለባት ተግዳሮት ምንድን ነው የሚለውን ቅድሚያ የምትሰጣቸውን ጉዳዮች ዝርዝር ታስቀምጣለህ ከዛ ተነሳ ስታየው የዋጋ ግሽበት ነው ትልቁ ፈተና የሆነብን በሁለተኛ ደረጃ የሀገሪቱ ዕዳ ነው ትልቁ ፈተና የሆነው እና እነዚህ ጉዳዮችን በምታይበት ሰዓት እንደዚህ በጣም ከፍተኛ ሆነ በጀት ልበጀት አትችልም አምና በጣም ትንሽ ጭማሪ ነው አንድ ወይም ሁለት በመቶ ነው ጭማሪ የነበረው በጀቱ ዘንድሮ በዚህን ያህል ደረጃ ጨምሯል እንደዚህ የተጋነነ በጀት ክፍተቱ ሊሸፈን የሚችለው መንግስት ሶስት መቶ ሀያ አምስት ቢሊየን ነው ከአገሪቱ ከባንክ ስርዓት እበደራለሁ የሚለው ይሄን ያህል ገንዘብ። የባንክ ስርዓት ስንል ወይ ንግድ ባንክ ነው፣ ግል ባንኮች ናቸው፣ እንደዚሁም ደግሞ የመንግስት ግምጃ ቤት ሰነድ መሸጥ ነው። ሌላኛው አማራጭ ደግሞ ገንዘብ ማተም ነው። እና ቁጥሮቹ ይታወቃሉ። በግምጃቤት ሰነድም ቢሆን መገመት ይቻላል። ብዙም አይቸግርም። ከንግድ ባንክ ቢታሰብ እና ትልቁ የገንዘብ ምንጭ ሊያደርገው ገንዘብ ማተመን ካላሰበ በስተቀር በዚህ ደረጃ የተጋነነ በጀት አዘጋጅቶ ከሀገር ውስጥ ሌላው ደግሞ አጠቃላይ ፕራይቬት ሴክተሩን ክራውዲንግ አውት ይሉታል በኢኮኖሚክስ ቋንቋ፣ አማርኛ ትንሽ ይቸግራል። ሌላውን በማስወጣት የለም ብድር እንዳያገኝ ያም ቢሆን ቀላል አይደለም። በበጀት አመቱ ጠቅላላ የፌዴራል መንግስት ገቢ 613 ቢሊዮን ብር ገደማ ይሆናል ተብሎ ይጠበቃል። ከዚህ ውስጥም 502 ቢሊዮን ብር የሚሆነው ገቢ ይሰበሰባል ተብሎ የተገመተው ከታክስ ነው። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ የሀገሪቱ ገቢ የመሰብሰብ አቅም በየጊዜው እየቀነሰ መምጣቱን ጠቁመው፣ የታሰበው ገቢ ይሰበሰባል ብሎ ለመጠበቅ አስቸጋሪ ነው ይላሉ። የዓለም ባንክ የበጀት መሰብሰብ አቅምን ወይም ሬቨር ሞቢላይዜሽን የሚባለው ኢንዴክስ ይሰራል በየአመቱ በየአመቱና ሁለት ሺ አስራ ሁለት እስከ ሁለት ሺ አስራ ሰባት ድረስ የተሻለ ሬቨኒ ሞቢላይዜሽን አቅም ወይም ፐርፎርማንስ ነበራት። ከዛ በኋላ ከሁለት ሺ አስራ ሰባት ወዲህ ሁለት ሺ አስራ ስምንትን ጀምሮ እስከ ሁለት ሺ ሀያ ሁለት ባለው ከስድስቱ ሶስት ነጥብ አምስት ነው ያገኘችው። ይሄ ማለት ሬቨኒ ሞቢላይዜሽን ወይም የገቢ አሰባሰብ ሁኔታዋ ከጊዜ ወደ ጊዜ እየቀነሰን ይመጣባል። ይሄ ችግር ሁለት ሺ አስር ሁለት ሺ ዘጠኝ አካባቢ ነበረና ይሄ የበጀት የረቨኑ ሞቢላይዜሽኗ ካለፉት ዓመታት አንጻር ዝቅ ባለበት ሁኔታ፣ በተቃራኒው ደግሞ በጀቱን እንጨምራለሁ ማለት በጀቱን ሀሳባዊ ብቻ የቁጥር ወይም ደግሞ የቀመር ውጤት ብቻ አድርጎ እንዳይቀር ስጋት አለኝ። አንዳንድ ክልሎች፣ አንዳንድ ተቋማት መሰብሰብ ያለባቸውን በትክክል እየሰበሰቡ ስላልሆነ ስለዚህ የማይሰበሰብ ከሆነ በጀቱን መጨመሩ የበጀት ጉድለቱን ከማስፋት ውጭ ሌላ ምንም ላይ አመጣ ይችላል። ከበጀቱ ከፍተኛውን ድርሻ ከያዘው መደበኛ ወጪ መካከል ለአገር ውስጥና ለውጭ ዳ ክፍያ የተያዘው አንድ መቶ ሰላሳ ዘጠኝ ነጥብ ሶስት ቢሊዮን ብር እንደሆነም ተመላክቷል። ዶክተር አብዱል መናን ከበጀቱ ለዳ የሚከፈለው ከፍተኛ መሆን አስደንጋጭ ነው ይላሉ። የበጀቱ ዝርዝሩ ያየሁ እንደ በአንደኛ ደረጃ የተቀመጠው እንዲ ማንንም ሰው ሊደነግጥ ይገባል። መቶ ሰላሳ ዘጠኝ ቢሊዮን እኮ የእዳ መክፈያ ነው። እንደ ማንም ሰው ሊያስደነግጠው ይገባል። የብድር ዋና ፍሬውም ሊሆን ይችላል፣ ግን በብዛት ደግሞ ወለድም ሊሆን ይችላል። ወለድ እኮ መትከፍለው ወለድ ቆይ ምን ኢኮኖሚ ፋይዳ አለው። ምንም እኮ የኢኮኖሚ ፋይዳ የለውም የምትከፍለው ወለድ። ይኸውልህ ብዙ ብድር የምትከፍለው ብዙ ብድር ስለምትወስድ ነው ወይም ከዚህ በፊት በጣም ብዙ ብድር ስለወሰድክ ነው። እና ከሀገሪቱ የሚሰበሰበውን ገንዘብ እንዳለ ወደ ብድር መክፈያ የሚሆን ከሆነ አስበኋል። ከዚህ በፊት የተበደርነው እኮ በጣም የተወሰነ ገንዘብ ቢሆን ኖሮ ይሄ ሁሉ ገንዘብ ወደ ልማት የሚሆን ነበረ። ለምሳሌ የምንከፍለው ሰላሳ ዘጠኝና አርባ ቢሊዮን በአመት ቢሆን ኖሮ እኮ መቶ ቢሊየን እኮ ለልማት ይሆን ነበረ። ግን ከዚህ በፊት የወሰድናቸው ብድሮች በጣም ብዙ ስለሆነ በዛ ላይ ደግሞ እነዛ ብድሮች ምን ላይ ውለዋል ኢኮኖሚክ ጠቀሜታ ባላቸው ነው ወይስ ባክነዋል። ይህ እነዚህ ነገሮችም ወሳኝ ናቸው ብድር ስትወስድ ጥንቃቄ ካላረግ ይሄ እንደ ሀገር ብቻም አይደለም እንደ ድርጅትም እንደ ግለሰብም ያን ብድሩን የምታውለበት ቦታ ፋይዳ ያለው ነገር ነገ የሚከፍል ነገር ላይ ከሆነ ያ ጥሩ ነው አይ የምታውለው ቦታ ግን የኢኮኖሚ ፋይዳ ብዙም በሌለው ነገር ላይ ከሆነ ብዙ ከምክንያት የዘለለ ብዙም አይደለም እና ውጪው ግን ይተርፋል፣ ለትውልድም ይተርፋል። በዩኒቲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት አቶ ፋሲል ጣሰው በበኩላቸው የዘንድሮውን ጨምሮ በአገሪቱ በጀት ሲዘጋጅ የጳጉሜ ወርን ታሳቢ ያደረገ አለመሆኑ ሀገራዊ ኢኮኖሚ ጉዳትን እያስከተለ ነው ሲሉ ይናገራሉ። ጳጉሜ ከነሐሴ ግርጌ ስር አምስት ቀን ሁልጊዜ አኔክስ ተደርጎ ነው የሚወጣው። ያ ማለት አስራ አንድ ወር ሰላሳ ዕለት ይይዝና አስራ ሁለተኛው ሰላሳ አምስት ዕለት ይሆናል። ሰፊ ይሆናል። በአራት አመት አንዴ ደግሞ ሰላሳ ስድስት ዕለት ሲይዝ እጅግ በጣም ሰፊ ሆኖ ነው የሚመጣው። ህጉ ተደንግጓል። ጊዜው ተፈጥሮ ነው። ግን የኢትዮጵያ ኤክስፐርቶች ወይም የገንዘብ ሚኒስቴር ባለሙያዎች፣ ፓርላማውም የሚመለከታቸው ሁሉ እስካሁን ድረስ ጳጉሜን ስራ ብለው ወደ ተግባር አልጨመሩ። እስካሁን ድረስ በቃ ነሐሴን ሰላሳውን ብቻ ያደረጉና ጳጉሜን በህግ ማዕቀፉ አካቶ አልተሰራበትም። እንግዲህ ሰራተኛው፣ ደሞዝ ገቢ፣ ካፒታል ባለቤት፣ የወለድ ገቢ፣ ቤት ያከራየ የቤት ክራይ ገቢ አያገኙም ማለት የንብረት ባለቤትነት ስንስ ሀሳብን ይጻረራል። ሌላው በአመታዊ ገቢ ላይ ይሄ ጂዲፒ በሚባለው የሀገር ምርት ስናይ ይህ አስራ ሶስት ነጥብ አራት ዘጠኝ ቢሊዮን ብር ባለመታወጁ የተነሳ ከመቶ ሰማኒያ ስምንት ነጥብ ዘጠኝ ቢሊየን ብር በላይ በአቅሚ ውስጥ አጠቃላይ ምርት ተንቀሳቅሶ ተዘዋውሮ ተመዝግቦ መታየት ሲገባው ሳይታይ ይቀራል። በበጀቱ ለክልል መንግስታት ድጋፍ ከ223 ቢሊዮን ብር በላይ ተመድቧል። በጦርነት ምክንያት የወደሙ ንብረቶችና አገልግሎት መስጫ ተቋማትን ወደነበሩበት ለመመለስና ለማቋቋም ለተጀመረው ፕሮጀክትም 20 ቢሊዮን ብር መመደቡ ተገልጿል። ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ መንግስት አሁንም አውዳሚ ናቸው ያሏቸውን ግጭትና ጦርነት በማስቆም የሚያወጣውን ከፍተኛ ወጪ ማስተካከል ይኖርበታል ይላሉ። ምርታማ ያልሆኑ ወጪዎች የሚባሉት ግጭት ጦርነት እነዚህ እነዚህ አውዳሚ እንጂ ምንም ትርፍ የማያመጡ ምንም ኢኮኖሚ ላይ ምርታ የማያበሳዩ የወጪ አቅጣጫዎች ናቸው እና እነዚህን በተቻለ መጠን የሚቀንስበት ሁኔታ መኖር መቻል አለበት፣ ስራ መሰራት መቻል አለበት። አለመረጋጋቶችን፣ ግጭቶችን በተቻለ መጠን በሰላማዊ ሂደት መጨረስ ሲችል የወጪ፣ የጊዜ፣ የጉልበት ቁጠባ ሊያመጣ ይችላል። ከዛ ውጭ ደግሞ እነዚህ አለመረጋጋቶችና ግጭቶች ቢወገዱ በጀቱ ብቻ ሳይሆን የሚያስተካክሉለት ተጨማሪ የውጭ ሀገር በጀት ድጋፎችንም እንዲያገኝ ያስችሉታል። ያ ሆነ ማለት ደግሞ አገሪቱ ላይ የኢኮኖሚ ምርታ የሚያሳይ እንጂ የጎኒነት ጉዳት የማያመጣ የገቢ አቅጣጫ ይኖረዋል ማለት ነው። የኢትዮጵያ መንግስት ከአበዳሪ ሀገራት ጋር እያደረገ ባለው ድርድር የገንዘብን የመግዛት አቅም ማዳክም እንደ ቅድመ ሁኔታ በተደጋጋሚ የተነሳ ቢሆንም የገንዘብ ሚኒስትሩ አቶ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ግን በጀቱ ሲዘጋጅ ብርን ከዶላር አኳያ ያለውን የምንዛሬ ተመን የሚያዳክም ውሳኔ ተግባራዊ ይደረጋል በሚል ታሳቢነት እንዳልሆነ ገልጸዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።